በጎርጎሪዮስ የዘመን ቀመር 2012 ዓ ምት ነሐሴ ወር 16ኛው ቀን ነበር። ደሞዝ እንዲጨመርላቸው በመጠየቅ የስራ ማቆም አድማ የመቱት በመቶዎች የሚቆጠሩ በፕላቲንየም ማዕደን ማውጫ ስፍራ የሚገኙ የማዕድን ሰራተኞች ተሰባስበው ይዘፍናሉ፣ ይጨፍራሉ። ጭፈራቸው ጋብ ሲል በአካባቢው የሚገኘው የፖሊስ ኃይል እንዲያቆሙ አስጠነቀቃቸው። እነሱ ግን አላቆሙም። ያኔ ፖሊስ ጥይቱን ያርከፈክፈው ጀመር። 34ቱን ገደለ፣ 78ቱ ደግሞ ቆሰሉ። ረዥም የፍርድ ቤቱ ውጣ ውረድ ከተካሄደ ከአራት አመታት በኋላ የፖሊስ ሚኒስትር ንኩስ ናቲ ናልኮ የደቡብ አፍሪካ መንግስት በተፈጸመው ጭፍጨፋ ለተጎዱ ሰለባዎች ካሳ ለመክፈል መዘጋጀቱን አስታወቁ። ነገር ግን ክፍያው የሚፈጸመው ከሰለባዎቹ ጋር የሚደረገው የካሳ ስምምነት ሲያልቅ ብቻ እንደሚሆንም ለሀገሪቱ የምክር ቤት አባላት ተናግረዋል። የህግ ጉዳዮች የራሳቸውን ጊዜ መውሰድ እንደሚፈልጉ ታውቃላችሁ። ከፕሮጀክት አስተዳደር አኳያ ሲታይም አንድ ሳምንት አይወስድም የተባለ ጉዳይ በቀላሉ ከሳምንት በላይ የሚፈጅበት ሁኔታ አለ። መንግስት ሊሰጥ ያዘጋጀው የ92 ሚሊዮን ዶላር ካሳ ቤተሰቦቻቸውን ያጡ እንዲሁም ጉዳት የደረሰባቸውን የማዕድን ቁፋሮ ሰራተኞችና በተጨማሪም ያለ አግባብ የታሰሩትን 652 አቤቱታ አቅራቢዎችን ይመለከታል። የደቡብ አፍሪካ መንግስት ለሰለባዎቹ ካሳ ለመክፈል ዝግጁ መሆኑን ማሳወቁ በብዙዎች ተወድሷል። ፓይቱ ፓይሪ እልቂቱ በተፈጸመበት ዕለት በስፍራው ከነበሩ የማዕድን ቁፋሮ ሰራተኞች አንዱ ነው። መንግስት ካሳ ለመስጠት መዘጋጀቱ ቢያስደስተውም ቃ ታስበው ብዙዎችን ለሞትና ለጉዳት የዳረጉ ፖሊሶች ገና ባለመታሰራቸው ግን ማዘኑ አልቀረም። ለፈጸሙት ዋጋ መክፈል ይኖርባቸዋል፣ መከሰስ አለባቸው ምክንያቱም እነሱ ገለዋል። ሌላው የማዕድን ቁፋሮ ሰራተኛ ቮዮ ማቃንዳ እንዲህ ያለው መጠነኛ የገንዘብ ካሳ በተለይ ለተገደሉት በቂ አይደለም ነው የሚለው። እነዚያን ሰዎች በዚች ሀገር ማንም ሊተካቸው አይችልም፣ ሄደዋል ለእያንዳንዳቸው በሚሊዮን የሚቆጠር ራንድ ቢከፈል እንኳ የሉም። አብረናቸው ልንሆን አንችልም። ቤተሰቦቻቸውን ወስደው በእነሱ ቦታ እንዲሰሩ ሊተኳቸው ይገባል። እናም የምንፈልገውን 12500 ራንድ ለነሱ ይስጧቸው። በፕሬዝደንት ጄኮብ ዙማ ጉዳዩን እንዲያጣራ በይፋ የተቋቋመው መርማሪ ኮሚሽን ለተፈጸመው ሁሉ ጥፋቱን ተቃውሞን መበተን አልቻለም በተባለው የፖሊስ ስልት ላይ አድርጓል። ሆኖም ካሳ ይከፈል የሚል ምክረ ሀሳብ እስከ ማቅረብ ድረስ ግን አልገፋም። ደቡብ አፍሪካ ውስጥ የአፓርታይድ ስርዓት ካከተመበት ከጎርጎሮሳዊው 1994 ዓ ም ወዲህ ይህን መሰል አስከፊ ልቂት ደርሶ እንደማያውቅ ነው የሚነገረው።